አምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀናአ በዩኒቨርሲቲው ሁኔታ ላይ አሁን ባለበት ከአሜሪካ ድምፅ ጋር ተወያይተዋል። ናኮር መልካ ነው ያነጋገራቸው። በጣም አመሰግናለሁ ዶክተር ታደሰ ቀና፣ የአምቦ ዩኒቨርሲቲ ፕሬዝዳንት። ሰሞኑን በሀገራችን የተለያዩ ዩኒቨርሲቲዎች በተማሪዎች መካከል የሚፈጠሩ ግጭቶች እየታዩ ነው እና በአሁኑ ደረጃ ምን ይመስላል? አሁን የአምቦ ዩኒቨርሲቲ ያለበት ሁኔታ፣ ተማሪዎች መካከል ያለው ሁኔታ ግንኙነት ምን ይመስላል? አመሰግናለሁ። እንደምታወቀው በኢትዮጵያ ዩኒቨርሲቲዎች ውስጥ ሁሉም ዩኒቨርሲቲም ባይሆን የተወሰኑ ዩኒቨርሲቲዎች ውጥረት አለ። በተለይም ባለፈው ሳምንት ወደ መጨረሻው ወደ ወልዲያ ዩኒቨርሲቲ የተከሰተ የሁለት ተማሪዎች ሞት ጋር በተያያዘ በእኛም ዩኒቨርሲቲ፣ በሌሎች ዩኒቨርሲቲ ጥሩ ያልሆነ ስሜት ተፈጥሮ ነበረ። ያንን ጥሩ ያልሆነ ስሜት ወደ ግጭት እንዳያማራ በርካታ ስራዎች እየሰራን ነው ያለነው። አንደኛ በቂ ጥበቃ ኃይል ኖሮ ልጆቹ ደህንነት እንዲጠበቅ ጥረት እያደረግን ነው። በሌላ በኩል በተለይም በተማሪዎች አደረጃጀትን ተጠቅመን ስራ እየሰራን ነው። ተማሪ ህብረት፣ እንዲሁም የተለያዩ ክበባትን ተጠቅመን እንዲረጋጉ የማድረግ ስራ እየሰራን ነው። ዩኒቨርስቲያችን ውስጥ የጎላ ችግር አልተከሰተም እስካሁን እንዳልኩ የውጥረቱ ነገር አለ። ከዛ ውጪ ተማሪ ላይ የደረሰ ከፍተኛ ጉዳት የለም፣ ምንም የለም። ጥሩ ዶክተር፣ ለማስታወስ ባለፈው አመት ሁለተኛ ሴሚስቴር ገደማ በተማሪዎች መካከል ተፈጥሮ በነበረው ግጭት አንድ መልእክት አስተላልፎ ነበር። እርሶ በማህበራዊ ድረገጾ ተጠቅመው እስቲ ስለ መልእክቱ እናስታውስ። እንደዚህ ያሉ መልእክቶች ምን ያህል ተማሪው ወደ ነበረው ወይም ወደ ቀደመው እንቅስቃሴ እንዲመለስ ያደርጋል። መልእክቱ ምን መሰለ? አንደኛ ተማሪዎቻችን መካከል አሁን በግዙፍ ልዩነት አለ ጭንቅላታቸው ውስጥ፣ በመሬት ላይ ግን ይሄን ያህል ግዙፍ የሆነ ልዩነት የለምና፣ አስታውሳሉ የተሰራጨው መልእክት ወለሰው ላይ እንደዚህ ተማሪዎች ተጋጩና አንድ አስር አስር ተማሪዎች ከሁሉም ብሄር ወደፊት ወጣ እንድልው አድርገን ቀላቅለን እንዲቆሙ አደረግንና እስቲ ከዚህ ውስጥ የትኛው ብሄር እንደሆነ የሚለይልን ተማሪ ብለን ስንጠይቅ ሁሉም ዝም አለ። እዚህ መካከል ግን የሌላ ሀገር ዜጋ ለምሳሌ የቻይና ወይ የሌላ ሀገር ቢኖ ብለን ብንጠይቅ መለየት ይከብዳቸዋል ስንል አይከብደንም አሉና ሁሉም። ይሄ አንድ አንድ የአንድነት ምልክት ለመናገር ነው። ምክንያቱም ኢትዮጵያውያን ብዙ አንድ የሚያደርጉን ነገሮች አሉ። ልዩነት ከተፈለገ ብዙ ልዩነት መቁጠር ይቻላል። ግን ጊዜያችንን ልዩነት ፍለጋ ላይ ከምናተኩር አንድነታችን ፍለጋ ላይ ብናተኩር ብዙ አንድ የሚያደርጉ ነገሮች አሉ እና አንድ ብትሆኑ ይሻለናል። አንድ ብንሆን ነው የምንጠነክረው። ደግሞ ልዩነትም ቢኖር የሚያጣላ ልዩነት የለንም። በአንድ ቤተሰብ ውስጥም የአንድ እናት ልጆች በሁሉ ነገር አንድ አይደሉም። አንዱ አጭር ሊሆን ይችላል፣ አንዱ ረጅም ሊሆን ይችላል። መልካቸው ሊለያይ ይችላል፣ አስተሳሰባቸው ሊለያይ ይችላል። ይሄ ሁሉ ልዩነት ቢኖራቸውም ግን የአንድ እናት ልጆች ናቸውና አንድነታችሁ ላይ ትኩረት ብታደርጉ ብዙ ችግሮቻችንን መፍታት እንችላለን የሚል መልእክት ነው ያስተላለፍ ነው። ከዛ በላይ ደግሞ እንግዲህ በኢትዮጵያ አንጻር አንድ አጠቃላይ እውነታ ዩኒቨርሳል ትሩዝ የሚባላለ ና የብዙ ተማሪዎቻችን እዚህ መንግስት ዩኒቨርሲቲዎች ውስጥ ያሉት ልጆቻችን ቤተሰቦች ደሃዎች ናቸው። የኢትዮጵያ ቤተሰብ ነው እና የኢትዮጵያ ቤተሰብ ደግሞ ሁላችንም የምናውቀው ነው። አብዛኛው ኅብረተሰብ ባክግራውንዱን እናቃለን፣ ምስኪን ነው። እናት ለፍታ፣ አባት ለፍቶ ለዩኒቨርሲቲ ደረጃ ያበቋቸው ናቸውና፣ ለምሳሌ አንድ ከጎንደር ደምቢ ዶሎ ድረስ የሚመደብ ተማሪ ምን አይነት ተማሪ እንደሆነ መገመት ይቻላል። ለመማር የሄደን ተማሪ አፍታም ቢሆን ገንዘብ ቢኖረው ይሄን ሁሉ ርቀት ብዙ አይሄዱም። ከደምቢ ዶሎ ጎንደርም እንደዛው ማለት ከጫፍ ጫፍ የሚሄዱት የመንግስት ዩኒቨርስቲ ፍለጋ የሚሄዱት ልጆቻችን የተሻለ ትምህርት፣ የተሻለ ሌላ ሀገር ሄዶ የመማር አቅምም የላቸውም እና ቤተሰቦቻችን ያ ነው። ያን እያወቅን ከጎን ያለው ምስኪን ሰው ለመጉዳት ማሰብ ራሱ የሞራልም የሰብአዊነትም ጥያቄ ስለሚያነሳ እንደዚህ ነገር አታድርጉ የሚል መልእክት ነበረ እና ይሄ መልእክት መቼም ይሰራል። በዚህ መመት እንግዲህ ዘንድሮ በጣም በተስፋ ነው የጀመርነው። አመቱን ምንም ችግር ማይገጥመንም የሚል ተስፋ ነበረን። ተማሪዎቻችን በጣም ውብ የሆነ አቀባበል ነበር ያደረግንላቸው። ከምዕራብ የሚመጡትን ነቀምት ከተማ ላይ፣ ከምስራቅ በኩል የሚመጡትን አዲስ አበባ ከተማ ላይ አቀባበል አድርገን ስናመጣ ብዙ ተስፋ ነበረን፣ ችግር እንዳይከሰት ማለት ነው። ዞሮ ዞሮ አንድ ችግር የሆነ ቦታ ሲከሰት ያ ችግር ሌላም ጋር ኢምፓክት ያመጣልና፣ አሁንም ቢሆን የሆነ ቦታ የሆነ ችግር ተፈጥሯል። ያ ችግር ግን መስፋፋት የለበትም። ለዛ ተማሪ ለሞተውም ተማሪ ወገንተኝነት ሊባል አይችልም። ምክንያቱም የሆነ ቦታ አንድ ችግር ሲከሰት ወንጀሉን ከጠላ ነው ያንን ወንጀል ከጎናችን ያለው ሰው ላይ ተማሪ ላይ ወንድም እህታችን ላይ መፈጸም ደግሞ ትርጉም አይኖረውም። ያንን ወንጀል መጸየፍ ካለብን በተግባር ነው፣ ተግባሩን በመጸየፍ ነው። ወንጀል የሚሰራ ሰው ግለሰብ ሊሆን ይችላል፣ ቡድን ሊሆን ይችላል። ዋሶ ይሄ ህግ ተከትሎ መንግስት ህጋዊ እርምጃ እንዲያደርግ የበኩላችን ጥረት ማድረግ አለብን። መንግስትም ይሄንን ያደርጋል የሚል እምነት አለኝ እኔ እነዚህን እርምጃዎች ሲወስድ ደግሞ ለህዝብ ይፋ ማድረግ አለበት ምል እምነት አለኝ። ዩኒቨርሲቲዎች የበኩላቸውን ጥረት እያደረጉ መሆኑ ሲሆኑ ነው የምረዳው። እኛ ዩኒቨርሲቲ ኮንቴክስትም ሲወስ ይሄ ነው ያለው። ግን ድጋፍ ያስፈልጋቸዋል። በተለይ በደህንነት በኩል በመረጃ በኩል እነዚህ ወንጀል መከላከል ላይ መንግስት ድጋፍ ይፈልጋል። እና ይህንን መንግስትም እያደረገ ነው ያለው። እንደምሻሻል፣ እንደምስተካከል ተስፋ አለኝ። ከዚህ ጋር ተያይዞ ሰሞኑን በአምቦ ዩኒቨርሲቲ ጥቂት ተማሪዎች እንደተያዙ ሲገለጽ ነበር። እና እውነት ነው ተማሪዎች ተይዘዋል? ከምን ጉዳይ ጋር ተያይዘው ነው የተያዙት? ተማሪዎች እንደ ተሰናበቱ ወይም ደግሞ እንደ ተባረሩ የሚገልጹም አሉና እውነት ተማሪዎች ተሰናብተዋል ወይ ምን አጥፍተው ነው እነዚህ ተማሪዎች የተሰናበቱት ከዲሲፕሊን ጋር ተገናኘ ዲሲፕሊን እርምጃ እንወስዳለን እኛ በተለያየ ጊዜ ነው የምንወስደው ወልዲያ ዩኒቨርሲቲ ከተከሰተ በኋላ በተፈጠሩት ችግሮች ዲሲፕሊን እርምጃ የወሰን ተማሪ የለም ነገር ግን ከዛ በፊት የተለያዩ ዲሲፕሊን እርምጃዎች እንወስዳለን ምናልባት የትኛው እንደሆነም ስለማለይ እንጂ እንወስዳለን ዲሲፕሊን እርምጃ ቅድም እንዳልኩ ዩኒቨርሲቲ ዋና አላማው መማር ማስተማር፣ ምርምር እና ማህበረሰብ አገልግሎት መስጠት። ከዚህ ተልእኮ ያፈነገጡ ነገሮች ካሉ ብዙሃኑን ይጎዳሉ። እዚህ ተማሪዎቻችን ዘጠና ዘጠኝ በመቶ የመጡት የመማር ዓላማ ይዞ ነው። ስለዚህ ያንን የመማር አላማ ይዘው የመጣውን ለማደናቀፍ የሚሞክር ኃይል ካለ ለዛ ላይ ሕጋዊ ዲስፕሊን እርምጃ ይወሰዳል። ብዙ ጊዜ እናደርጋለን። በዚህ መመት የተደረገ አለ። ዶክተር ታደሰ ቀና ለሰጡን ቃለመጠይቅ በጣም ነው የማመሰግነው።